ዋሽንግተን ዲሲ ለሚኖሩ አፍሪካውያን የጤናና የትምህርት እንዲሁም የቋንቋ የተለያዩ የመማከር አገልግሎቶችን ጠንከራ አድርጎ ለማድረስ በከተማዋ ከንቲባ ጽሕፈት ቤት ውስጥ የተመሰረተውን ክፍል በወይዘሮ ቅድስት ገረመው ይመራል። በኮሚሽነርነት በመስሪያ ቤቱ በአፍሪካውያን ማህበረሰብ መካከል እንደ ድልድይ እንድናገለግል የተመረጥነን ያሉት ወይዘሮ ቅድስት ወገኖቼ በአገልግሎቱ ተጠቀሙ፣ ተሳተፉ በማለትም ጥሪ ያቀርባሉ። ወይዘሮ ቅድስት በቅርቡ የአሜሪካ ድምጽ የአፍሪካ ክፍል የመጪው የዩናይት ስቴትስ ምርጫና የአፍሪካውያን ሚና በሚል ርዕስ ባካሄደው ውይይት ላይ ከተጋበዙ ተሳታፊዎች ውስጥ አንዷ ናቸው። ቆንጅታዬ ለምሽቱ አወያይታቸዋለች። በምርጫ ተሳትፎ ዙሪያ የተካሄደው ውይይት እንዳስደሰታቸው በሚናገሩበት ነው የሚጀምረው። በመጀመሪያ እዚህ ስቱዲዮ ውስጥ ስለጋበዛችሁኝ በጣም አመሰግናለሁኝ። ይሄ መድረክ ብዙ ነገሮችን ያካተተ መድረክ ነው። በጣም ደስ ብሎናል። በተለይም ደግሞ እኔ በአፍሪካዊነቴ በኢትዮጵያዊነቴ፣ በሶስተኛ ደረጃ ደግሞ በአሜሪካዊነቴ እንዲህ አይነት ነገሮችን ማየት በጣም ደስ ይለኛል እና ጥሩ ስብሰባ ነበረ። ከውይይት ውስጥ በጣም ልቤን የነካው በተለይ ምርጫ የሁላችንንም ማንነት የሚወስን አንድ መንገድ ነው። ካልመረጥን የምንፈልገውን ነገር ማድረግ አንችልም። ለመምረጥ ደግሞ እንደ ግዴታችን ውሃ እንደምንጠጣው አየር እንደምንስበው ምርጫ ደግሞ ከእነሱ እኩል ሆኖ መገኘት አለበት እና በተለይም በዚህ በአሜሪካ ውስጥ የምንኖር እኛ ይሄ እድል ተሰጥቶናል። ይሄንን እድል ደግሞ ካልተጠቀምንበት የኛ ህላዊ የእኛ ህልውና ያጠራጥራል። ይሄንንም ደግሞ የተለያዩ የመድረኩ አባላት ለመናገር ችለዋል፣ እና ህዝቡም ደግሞ በደንብ የተቀበለው ይመስላል። ወይዘሮ ቅድስት የዲሲ አስተዳደር የአፍሪካ ጉዳዮች ኮሚሽነር ኖት፣ እስቲ ስለ እሱ የሚያወሩን። በእውነቱ የአፍሪካ ኮሚሽን ጉዳይ ጽህፈት ቤት በዚህ ከተማ ውስጥ በከንቲባው የተመረጠ ነው። እዛ ለማገልገል ብዙ ተሳትፎ ማድረግ ያስፈልጋል። በመጀመሪያ ደረጃ ከእነዛ ተሳትፎዎች ውስጥ አንዱ በዚህ በአሜሪካን ሀገር ውስጥ ባሉ ልዩ ልዩ ድርጅቶች ውስጥ በበጎ ፈቃድ ብዙ ድርጅቶችን ማገልገል፣ የአፍሪካን ደግሞ ልዩ ልዩ ጉዳይ በየልዩ ልዩ መድረኩ ድምጽ በማሰማት እንደዚሁም ደግሞ ጊዜው ቃላቶች አጥሩኛል ብቻ፣ በአጠቃላይ አንዳንድ ተሳትፎችን ስላደረግን ነው ኮሚሽነር ሆነን የተመረጥ ነው። ኮሚሽነር ደግሞ ከሆንን ምንድን ነው ስራችሁ ብለሽ ለጠየቅሽው፣ እኛ በከንቲባው ጽህፈት ቤትና በዚህ በዋሽንግተን ዲሲ አካባቢ በሚገኘው አፍሪካዊ መሀል እንደ ሊያይዞን ወይም ደግሞ እንደ ድልድይ ሆነን የምናገለግል ሰዎች ነን። በእውነቱ ቢሮ ብቻ አይደለም ሆኖ የቀረው። እስካሁን ድረስ አሜሪካን ሀገር ከመጣ ሁኔ ብዙ ጊዜ ነው እና እስካሁን ድረስ ካየሁት የአፍሪካዊ ጽህፈት ቤት ውስጥ እንደዚህ አይነቱ ጽህፈት ቤት ስራ ሲያገለግል አይቻላቅም። በጣም ብዙ ነገሮችን አድርገናል ወይም አድርገዋል። ጽህፈት ቤቱ ነው። ለምሳሌ ለምሳሌ የቋንቋ ችግር ላላቸው ሰዎች በየቢሮ በሚሄዱበት ጊዜ ችግር እንዳይፈጠርባቸው የቋንቋ አክሰስ ኦፊስ ተከፍቷል። አስተርጓሚ የማይመጣላቸው ከሆነ ለመቃወም ይችላሉ። መቃወም የሚችሉት ደግሞ ወይም ፍርድ ቤት በመሄድ ሳይሆን ወይም ሌላ ጽህፈት ቤት በመሄድ ሳይሆን እዚህ ኮሚሽነሩ ጽህፈት ቤት ድረስ በመምጣት እንዲህ አይነት የቋንቋ አገልግሎት አልተሰጠኝም በሚሉበት ሰዓት እኛ ጉዳዩን ለሚመለከተው ጽህፈት ቤት እናቀርባለን። በዘር ልዩነት ወይም ደግሞ በጾታ ልዩነት ወይም ደግሞ አንዳንድ ሰዎች የአካል ወይም ደግሞ የአእምሮ ጭንቀት እንደዚህ እንደዚህ የመሳሰሉት ነገሮች ካለባቸው በዛ በደንብ አስፈላጊው አገልግሎት ካልተሰጣቸው እዚህ ጽህፈት ቤት ቢመጡ እኛ ወደሚመለከተው ጽህፈት ቤት ለማቅረብ ዝግጁ ነን እና ያ ነው የእኛ ትልቁ ተሳትፎ። አፍሪካውያን ይህንን አገልግሎት ይህ አገልግሎት እንዳለ በሚገባ ይረዳሉ ወይ ይጠቀሙበታልስ ወይ? ኢትዮጵያውያን በዚህ አካባቢ መቼም ብዛት ያለው ኢትዮጵያዊ የሚኖርበት ነው። ምን ያህል ይጠቀምበታል ይህንን አገልግሎት? በእውነቱ በየጊዜው ልዩ ልዩ ስብሰባና ጥሪ እናደርጋለን ለሁሉም አፍሪካኖች። አሁን ትንሽ ያስቸግረኛል ለመናገር፣ ምክንያቱም በብዛት ሌሎች አፍሪካን አገሮች ተወካዮች ናቸው በብዛት የሚመጡት እና በየስብሰባ ሁሉ እኔ ኢትዮጵያዊት እንደመሆኔ እንደመሆኔ መጠን ብዙ ኢትዮጵያዊ ማየት ፈልጋለሁ